የትግራይ ተወላጆች ዓለም አቀፍ ንቅናቄ ለፖለቲካ እስረኞች ተብሎ የተቋቋመ እንቅስቃሴ ለዓለም አቀፍ ማኅበረሰብ የሚቀርብ ፊርማ እያሰባሰበ መሆኑን አስታውቋል። እንቅስቃሴው ከሀያ ሺህ በላይ ፊርማ በማሰባሰብ በብሔራቸው ምክንያት ስለታሰሩ ታሰሩ የትግራይ ተወላጆች የፖለቲካ እስረኞች ሲል የጠራውን ጉዳይ ለተባበሩት መንግሥታት የሰብአዊ መብቶች ኮሚሽን እንደሚያቀርብ አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በፖለቲካና በብሔር ማንነት ምክንያት ክስ የተመሠረተበት ማንም የለም ብሏል። ሙሉጌታ ጽባህ ተጨማሪ አለው። ወፍሬ ሓርነት በሚል ስያሜ ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች በማለት እስረኞች ነፃ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉትን መረጃ ለማስተካከል የሚሰራ መሆኑን ከአስተባባሪዎቹ አንዱ አቶ ዳንኤል ብርሃነ ተናግረዋል። በማንነታቸውና በፖለቲካ ምክንያት ታስረው የሚገኙ የትግራይ ተወላጆች በተለያዩ የሀገሪቱ አካባቢዎች አሉ ያሉት አቶ ዳንኤል፣ ኢትዮጵያውያን ሆነ ሌላው የዓለም ማኅበረሰብ ስለ እነርሱ እውነተኛ መረጃ እንዲኖረው ንቅ ንቅናቄው ባለፉት ሁለት ወራት ሰርተዋል ብለዋል። ብዙ ቤት ልምድ አለ እኛ ሀገር። ስለዚህ ይህን እንቅስቃሴ የሆነ መልክ ማስያዝና ሀሳቦችን አርትኩሌት ማድረግ በተናጥ የሚደረጉ እንቅስቃሴዎችን እንዲመጋገቡና የማስተባበር ነገር የተወሰነ ሚና መጫወት ግብ ያለው ነው። በዚህ መልኩ ባለፉት ሁለት ሶስት ወራት እንደዚያ የመድረክ ፈጥረን በመካከልን ሀሳብ በመለዋወጥ አንድ ሁለት ፕሬስ ኮንፈረንሶች መቀለ ላይ አንድ ፕሬስ ኮንፈረንስ አዲስ አበባ ላይ አዘጋጅተናል። ቢያንስ አንዱ መድረክ ላይ ያልተገኘ የለም ከፓርቲዎችን፣ ከማህበራትም፣ ከሃይማኖት ተቋማት ከሁሉም ማለት ነው። ሁሉንም የሚያካትት እና የጋራ አጀንዳ ነው። የተለየ አጀንዳ ያለው ሳልሆነ ሳኩ ነበሩ። ሌላው እስካሁን የተሰሩት ስራዎች ማኒፌስቶ ማዘጋጀት ነው። ማኒፌስቶም አዲስ ነገር ሳይሆን ላለፈው ላለፈ አስራ አምናም ወራት ብዙ ትግራዊ በግልም በቡድን ሲይዛቸው የነበሩ አቋሞች ሲገልጻቸው የነበሩ ሲያሰማቸው በመፈክሮችን ወይ ደግሞ ሀሳቦችን አሰባስቦ በአንድ ፔጅ ሰመራይዝ የማድረግ ነገር ነው። አቶ ዳንኤል እንደተናገሩት የፖለቲካ እስረኞች ያሏቸው እንዲፈቱ በክልሉ የተለያዩ ከተሞች እንዲሁም በአዲስ አበባና በውጭ ሀገራት ፊርማ የማሰባሰብ ስራ መጀመሩ በሰጡት መግለጫ ገልጸዋል። ይሄ ፔቲሽን ለተባበሩት መንግስታት የሰብዊ መብት ከፍተኛ ኮሚሽን ነው የሚባለው። ይሄ ሰውዬ የተባበሩት መንግስታት የሂማን ራይት ካውንስልን እሱ ነው የሚሰበስበው። ግልባጭ ደግሞ ለአፍሪካ ህብረት ሰውና የህዝብ መብቶች ኮሚሽን አፍሪካ ህብረት የሚባለው ግልባጭ እናደርግለታለን። እዚህ ለኢትዮጵያ መንግስት ሂማን ራይት ኮሚሽንም ኮፒ እናደርጋለን። በተጨማሪ ለዓለም አቀፍ ድርጅቶች ሂማን ራይት ዋች እና ሚኒስትራን ጀምረን ለሁሉም እና ለሁሉም አለም አቀፍ ሚዲያዎች ኮፒ የሚደረግ ይሆናል። ፔቲሽኑ ፔቲሽኑ በዋናነት አላማው ሶስት ናቸው። አንደኛ አጠቃላይ ንቃትና ግንዛቤ መፍጠር ነው። ህዝብ ላይ መፍጠር የእኛን ህዝብን ጨምሮ ማለት ትግራዊ ጭምር ከትግራይ ሲሆ ፔቴሽን የሚሰበስብ። ሁለተኛ የትግራይ መንግስትም ከዚህ ጋር የተያያዘ አቋም እንዲ ያው ግፊት የማድረግ አላማም ያለው ነው። ሶስተኛ ዓለም አቀፋዊ የሚዲያ ሽፋን የማግኘትም ግብ የያዘ ነው ግብ አርገን የያዝ ነው። ሀያ ሺ አካባቢ ፊርማ መሰብሰብ ነው። መግለጫው በመቀለ ከተማ በተሰጠበት ሰኞ መስከረም 26 2012 ዓም የክልሉ የሃይማኖት መሪዎች እንዲሁም የተለያዩ ማህበራት አመራሮች በመገኘት ለእንቅስቃሴው ድጋፍ እንዳላቸው አስታውቋል። በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ በኢትዮጵያ የፖለቲካ እስረኛ የለም ብለዋል። ጠቅላይ አቃቢ ሕግ ከፖሊስ ጋር በመሆን የሕግ ልዕልና ለማስከበር ማስረጃ በመያዝ እየሰራ ነው ያሉት አቶ ዝናቡ ቱኑ ብሔር ለይቶ የሚንቀሳቀስበት ምክንያት የለውም በማለት ተናግሯል። በጉዳዩ ላይ ሰፊ ማብራሪያ ይሁን በድምፅ መቀረጽ ያስፈልጋል ብለው እንደማያምኑም ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም